በቅርቡ በድሬዳዋ ከተማ የተቋቋመው የድሬዳዋ ነዋሪዎች አንድነት ፓርቲ ሊቀመንበር ያለ አግባብ ሊቀመንበሬ ላይ ድብደባና እስር ተፈጽመዋል ሲል መንግስትን ከሰሰ። የፓርቲው ሊቀመንበር ሰሞኑን በድሬዳዋ እየተከሰቱ ባሉ ግጭቶች እጃቸው አለበት ተብለው መያዛቸውን የፓርቲው ምክትል ሊቀመንበር አቶ ጌትነት ገነቱ በተለይ ለአሜሪካ ድምፅ ሬዲዮ አስታውቀዋል። ስለ ጉዳዩ ከፖሊስ ለማጣራት ያደረግነው ጥረት አለመሳካቱን ገልጾ አዲስ ቸኮል ዘገባ ይልኮልናል። የፓርቲው ምክትል ሊቀመንበር አቶ ጌትነት ገነቱ ለቪኦኤ በሰጡት ቃል እንዳመለከቱት ፖሊስ አቶ ሲሳይ ቤት ድረስ መጥቶ ነው የወሰዳቸው እና የሆነው ምንድን ነው መከላከያዎች ይመጡና የሀገር መከላከያ ሰራዊት በእርግጥ ሙከቱ የነበረው አምስተኛና ደቻቱ የሚባል ሰፈር ነበረ። ወዲያው ወደ አቶ ሲሳይ አየለ ሰፈር በመምጣት ቁጭ ባለበት ስሙን በመጠየቅና አቶ ሲሳይ አየለ እሱ እንደሆነ እንዲሁም ደግሞ ገንዘብ እያከፋፈለ ከተማውን እያተረበሸ ያለው እሱ ነው በሚል ድብደባዎች ደርሰውበታል። ከዛም አልፎ እርግጥ የታሰረበትን ቦታ ያወቅነው ዛሬ ነው። አፍቴሳ የሚባል ሰፈር የሚገኝ ፖሊስ ጣቢያ ውስጥ ነው ሊታሰሩ የቻለው። የተወሰኑ ጉዳቶች ደርሰውበታል፣ ጀርባው ላይ፣ እጁ ላይ ኩላልኩንም አሞታል። እኛ ሄደን አጣሩ ላይ ብዬ የተወሰኑ አመራሮችን በጠየቁት መሰረት የተወሰኑ ጉዳቶች ደርሰውበታል። ሕክምና ማግኘት እንዳልቻለ ወጥተው የሚያሳክመውም እንደሌለ የጣቢያውንም ሹማምቶች በጠየቅንበት ሰዓት በሀገራ እንደተቀመጠ ነው። እኛ ያሰረውንም አላወቅንም። ይሄ ነው የተፈጠረው ነገር። ለተወሰነ ጊዜ ቆሞ የነበረው የድሬዳዋ ግጭት ባለፉት ሶስት ቀናት የጎላ ጉዳት ባያደርስም በአንዳንድ ሰፈሮች ድጋሚ ተከስቷል። በተለይ ትላንትና በነበረው ግጭት የከተማዋ ትልቁ ገበያ ቀፌራ እስከ መዘጋት ደርሶ እንደነበር ነዋሪዎች ለቪ አስታውቀዋል። የድሬዳዋ ነዋሪዎች አንድነት ፓርቲ ሊቀመንበር በሆኑት አቶ ሲሳ ላይ የተፈጸመው እስር የፖለቲካ ምህዳሩን የአንዳንድ አመራሮች ጋር በመነጋገር እንዲለቀቁ ጥረት በማድረግ ላይ መሆናቸውን ገልጸዋል ይሰራል የድሬዳዋ ነዋሪዎች አንድነት ፓርቲ በዋናነት አስቀድሞ ሳተናው የድሬዳዋ ወጣቶች ማህበር አባላት የሆኑ ነዋሪዎች የመሰረቱት ፓርቲ ሲሆን ማህበሩ በመጀመሪያ የተቋቋመው በተለምዶ አርባ አርባ ሀያ የተባለውን የድሬዳዋ አመራሮች ድልደላ ቀመር በመቃወም ነበር። ሆኖም አንዳንዶች ድሬዳዋን ለወራት በናጣት የእርስ በርስ ግጭት እጁ አለበት ሲሉ ማህበሩን ይከሱታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።